ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ማክሰኞ የካቲት 22 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ጀመረ። በዛሬው ምሽት ዝግጅታችን በተለይ ወቅታዊ ጉዳይ ከሆነው የዩክሬን ጦርነት ጋር የተያያዙና ወጣቶችን የሚመለከቱ መሰናዶችን አዘጋጅተናል። ከነዚህ መካከል በዩክሬን በተቀሰቀሰው ጦርነት ምክንያት ሀገሪቱ ውስጥ ይማሩ የነበሩ ኢትዮጵያውያን ተማሪዎች ደህንነት አደጋ ላይ መውደቁን እንመለከታለን። እዚህ እንደውም ጠይቀናቸው፣ እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው፣ ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቅምቷል። ቪዲዮም አለን ቀርጸን ነበረ። ደብድበው መልሰውን ነው። የዩክሬኑን ጦርነት ለመሸሽ ጥረት ሲያደርጉ ተይዘው ለችግር ከተጋለጡ ተማሪዎች መካከል አንዱን የሰማችሁት። ሙሉ ዝግጅቱን በምሽቱ ታደምጣላችሁ። እነሱ ድንገት ስለሆነ የተጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን አስፈቅዱና ኦንላይን ተማሩ፣ ልትሄዱ ይሻላል፣ ለገዝ መዘጋት ይሻላል፣ እርግጠኛ መሆን ስለማይቻል እያልነው የነገርናቸውም ቢሆኑ አልወጡም። አሁንም የዩክሬኑን ጦርነት በመሸሽ ድንበር ለሚያቋርጡ ኢትዮጵያውያንና ትውልድ ኢትዮጵያውያን ድጋፍ እየሰጠ የሚገኘው በጀርመን ያለው የኢትዮጵያ ኤምባሲ አምባሳደር የሆኑትን ወይዘሮ ሙሉ ሰለሞንን የሰማችሁት። በዚህና በተያያዥ ጉዳዮች ላይ ልናናገራቸው እንግዳ አርገን ጋብዘናቸዋል። አብራችሁን ካመሻችሁ ተጨማሪ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። ቅድሚያ ከሀገር ውስጥና ከውጭ እያሰባሰብናቸውን ናቸውን ዜናዎች ሀብታሙ ስዩም ያሰማናል። በበርሊን የኢትዮጵያ ልዑክ ምክትል መሪ የሚመራ ቡድን ፖላንድና ዩክሬን ድንበር ላይ ተገኝቶ የዩክሬኑ ጦርነትን እየሸሹ ድንበር ለሚያቋርጡ ኢትዮጵያንና ትውልድ ኢትዮጵያውያን፣ የሌሎች የአፍሪካ ሀገሮች ዜጎችና ለማንም እርዳታ ለሚፈልግ ሰው ድጋፍ እየሰጠ መሆኑን በርሊን የሚገኙት በጀርመን፣ በፖላንድ፣ በዩክሬን፣ በቼክ ሪፐብሊክና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ለቪኦኤ ገልጸዋል። ዩክሬን ውስጥ የሚገኙትን ለመድረስ የፖላንድን፣ የሃንጋሪን፣ የሮማኒያን፣ የስሎቬኒያን ድንበሮች እያቋረጡ የሚገቡት ደግሞ ማንኛውም አገልግሎት ማግኘት እንዲችሉ ቡድኑን እንዲያገኙ አምባሳደሯ አሳስበዋል። ከዚህ በተጨማሪም ከዚህ ጋር የተያያዘውን ቃለ ምልልስ ካደረጉ በኋላ ድንበር መሻገሪያዎች ላይ አፍሪካውያን ላይ መድሎ እንደሚደረግና በድንበሩ የዩክሬን ገጽ አፍሪካውያን ብቻቸውን ተሰባስብ እንዲቆዩ የሚደረግ ካምፕ መሰራቱን የሚጠቁም መረጃ እንደደረሳቸው አምባሳደር ሙሉ አመልክተው እንዲህ ያለ በቆዳ ቀለም ላይ የተመሠረተ አያያዝ ጨርሰው ተቀባይነት የለውም ብለዋል። ጉዳዩን ወደሚመለከታቸው ባለስልጣናትና በርሊን ውስጥ ለሚገኙ የአርባ ስምንት የአፍሪካ ሀገሮች አምባሳደሮችና ዲፕሎማቶች ቡድን መሪ እንደሚወስዱትም ገልጸዋል። አንድ የደቡብ አፍሪካ የለውጥ አራማጆች ቡድን ከኮቪድ-19 ክትባት አምራቾች ጋር በተገናኘ ሊኖር ይገባል ካለው ግልጽነት ጋር በተያያዘ የሀገሪቱን መንግስት ሊከስ ነው። የጤና ፍትህ ተነሳሽነት የተባለው ቡድን ፍትሐዊ ዋጋ እንዲኖር ሙስናንም ለመግታት ግልጽነት ያስፈልጋል ብሏል። በቡድኑ ከቀረቡ ጥያቄዎች መካከል አንዱ ሀገሪቱ ለእያንዳንዷ የክትባት ብልቃት ምን ያክል ገንዘብ እንዳወጣች ይገለጽ የሚል ይገኝበታል። ፋጢማ ሃስ የተባሉ የቡድኑ ኃላፊ የመረጃ ነጻነትን የተመረኮዙ ጥያቄዎች ለመንግስቱ በተደጋጋሚ ቢቀርቡም መልስ እንዳለ ያላገኙ አስታውሰዋል። ጉዳዩ ደቡብ አፍሪካ ለክትባቶች የከፈለችውን ገንዘብ ብቻ የሚመለከት ሳይሆን ሀገሪቱ ከክትባት ጋር በተገናኘ ከዓለም ምላሽ ጋር በንጽጽር ምን ደረጃ ላይ እንደምትገኝ አመላካች እንደሚሆን ፋጢማ አክለዋል። የደቡብ አፍሪካ የጤና መስሪያ ቤት ቃል አቀባይ ፎስተር ሞሆሌይ የቀረበውን ክስ የሕግ ቡድናቸው እየቃኙ እንደሚገኝና በህጋዊ መንገድ መልስ እንደሚሰጥ ለቪኦኤ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ከሩሲያ ጋር እየተፋለመች የምትገኘው ሀገራቸውን የአውሮፓ ህብረት በአባልነት በአስቸኳይ እንዲቀበል ጥሪ ያቀረቡ። ዘለንስኪ 27 አባል ሀገራት ያሉትን ቡድን ለመቀላቀል ያስገቡትን ማመልከቻ ሲፈርሙ የሚያሳይ ፎቶግራፍ በማህበራዊ ሚዲያቸው ላይ ለቀዋል። አብሮነታቸውን ያሳዩንን አጋሮቻችንን በእጅጉ እናመሰግናለን ያሉት ዘለንስኪ ግባችን ግን ከሁሉም አውሮፓውያን ጋር መሆን ነው፣ በተለይ ደግሞ እኩል እድል ማግኘት። ይህ ፍትሃዊ የሚገባንና እርግጠኛ ነኝ የሚቻልም ነው ብለዋል። በተለምዶ አንድ ሀገር የአውሮፓ ህብረትን ለመቀላቀል ዓመታትን ይፈጅበታል። ሀገራት የአውሮፓን መስፈርት እስኪያሟሉ መከወን ያለባቸው ማሻሻዎችም አሉ። ዩክሬን ያስገባችው ማመልከቻ ብራሰልስ ስለሚገኘው የአውሮፓ ህብረት ዋና መስሪያ ቤት መድረሱን የዘለንስኪ ቢሮ ኃላፊ አንድሬይ ሲባ ተናግረዋል። ሩሲያ ዩክሬንን መውረሯን ያወገዘው የአውሮፓ ህብረት ለኪቭ የጦር ድጋፍ እያደረገ ይገኛል ኢኮኖሚያዊ ማዕቀብ ጥሏል። የሩሲያን አውሮፕላኖች ከአውሮፓ ሰማይ ላይም አቅበዋል። የዩክሬን ጥያቄ የተሰማው የአውሮፓ ኮሚሽን ኃላፊ ኡርሱላ ቮንደር ሌን ዩክሬናውያን እንደኛ ናቸው እንዲቀላቀሉን እንፈልጋለን ማለታቸውን ተከትሎ ነው። ይሁንና የእሳቸው ቃል አቀባይ ኤሪክ ማሜር ይህን ማለታቸው ዩክሬን በፍጥነት ህብረቱን ትቀላቀል ማለታቸው እንዳልሆነ በትናንትናው ዕለት አብራርተዋል። ታሙን ለዜናው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችንን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ኸርዝ ላይ መከታተል ትችላላችሁ። በተጨማሪም ፕሮግራማችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከዩክሬን የትምህርት ሚኒስቴር በተገኘው መረጃ መሰረት በሺዎች የሚቆጠሩ አፍሪካውያን ተማሪዎች በሀገሪቱ ይገኛሉ። በጥቅሉ 16 ሺህ ተማሪዎች ካሏቸው አስር ዋና ዋና የሚባሉ የአፍሪካ ሀገሮች መካከል ሞሮኮ፣ ናይጄሪያ ና ግብጽ ትልልቆቹ ናቸው። የዩክሬንን ጦርነት መቀስቀሱን ተከትሎ የእነዚህ ተማሪዎች ና ሌሎች አፍሪካውያን ደህንነት አደጋ ላይ ወድቋል። ከዚህ ባሻገር አፍሪካውያኑ ሰብአዊ ድጋፍ እንዳያገኙ የቀለም መድሎ እንደ የሚደርስባቸው መሰማቱን ተከትሎ የአፍሪካ ሕብረት ሳይቀር በጉዳዩ ላይ መግለጫ አውጥቷል። በዚያ ይኖሩ የነበሩ ኢትዮጵያውያን ሁኔታስ በምን ላይ ይገኛል? ጽዮን ግርማ ወደ ጎረቤት ሀገራት በመሸሽ ጥረት ሲያደርጉ ተይዘው ለችግር ከተዳረጉ ኢትዮጵያውያን ጋር በስልክ ተገናኝታለች። ቀጥሎ ይቀርባል። ወደ ዩክሬን የሄድከው መቼ ነው? ወደ ዩክሬን የሄድኩትኝ ከሶስት አመት በፊት ነው፣ ሺ አስራ ስምንት ይሆናል። ለምንድን ነበር የሄድከው? በትምህርት ነበር የሄድኩት። አሁን የት ናችሁ ያላችሁት? እኛ ለ ነው አሁን ካምፕ ነው፣ የዩክሬን ሪፊጂ ካምፕ የሚባል አለ። ሉሃስክ የሚባል ከተማ ውስጥ ሆኖ ትንሽ ከዛ ወጣ ብሎ የሆነ ጫካ ውስጥ ነገር ነው ያለው ካምፕ ማለት ነው። ከጦርነቱ በፊት ነው ካምፕ ውስጥ የገባችሁት? አዎ። ምን ያህል ጊዜ ሆናችሁ? አራት ወር የሆነ አለ፣ ስድስት ወር የሆነ አለ አስራ ስድስት ወር የሆነው አለ። ኢትዮጵያውያኖቹ ምን ያህል ትሆናላችሁ? ኢትዮጵያኖች አሁን እዚህ ያለ ነው አንድ አምስት ስድስት ነን። እሺ ኤርትራያኖች አሉ። ስንት ኤርትራያኖች? ፓኪስታኖች፣ ኤርትራያኖች ሁለት ናቸው። ጀርመን ያለ የኢትዮጵያ ኤምባሲ ያነጋግራችኋል? ትናንትና ኮንታክት ልናደርግ ነበረ። የጀርመን ያለ ሰው ወይስ ልኬ ብመልሱልኝ አልቻሉ። በተቀመጠው ስልክ ቁጥር ሞክራችሁ ነበር? አዎ አዎ ቀጥታ ደውዬ አዋርቻት ኔትወርክ አጋጣሚ አይሰራም ነበር፣ እና ይቆራረጥ ነበረ። ከዛ በኋላ ቮይስ ልኬላት ነበረ። በምን ያለች ሙሉ የምትባል አምባሳደር ናት። ወላጆቻችሁ የት ናቸው? ወላጆቻችን እዚህ እንዳለን አብዛኞቻችን አያውቁም። እንዲያውቁ አልፈለጋችሁም? አዎ፣ ምክንያቱም በዚህ ሰዓት ከዚህም ሳ በጦርነቱም አስደማሁን ያለንበት ሁኔታም በጣም መጥፎ ስለሆነ ልንነግራቸው አልፈልጋል ይጨነቃሉ በሚል ወላጆቻቸው ግን ዩክሬን ውስጥ መሆናቸውን እንደሚያውቁ ገልጸውልናል። አያይዘው ከአነጋገርናቸው በኋላ በዋትሳፕ የስልክ መስመራቸው ላይን ያነጋገርናቸው የሚገኙበትን ስፍራ የውጭውን ክፍል በቪዲዮ ቀርጸው ልከውልናል። በምስሉ ላይ እንደሚታየው በርካታ ወታደሮች በአካባቢው ሲንቀሳቀሱ ይታያል። በተጨማሪም እነዚህ ተማሪዎች እንደነገሩን እነርሱና ኢትዮጵያውያኖቹንና ኤርትራውያን ተማሪዎችን ጨምሮ በአጠቃላይ በዛ የታሰሩት ተማሪዎች ከጠባቂ ፖሊሶች ጋር ግጭት መፍጠራቸውን፣ እንዲወጡም ሲጠይቁ እንደነበር የሚያሳይ ምስሎችንም ልከውልናል። አነስ ያለ ቁጥር ያላቸው ለ ፖሊሶቹ ባሉበት የሚቃወሙ ወጣቶችንም የሚያሳይ ምስል አጋርተውናል። ቀደም ሲል እንደነገር ናችሁ ያሉበትም ቦታ ቤተሰቦቻችን ስለማያውቁ በሚል ምስሉን ለራሳችን ራሳችን ይዘነዋል። በፖሊስ ድብደባ ተፈጽሞብናል ብሎናል ይኸው ተማሪ። እስቲ ወደዛው ልመልሳችሁ። እዚህ እንደውም ጠይቀናቸው እዚህ እንዲለቁን ሰብሰብ ብለን ሁላችንም ጠይቀናቸው፣ ደብድበውን ነው የመለሱን። አስወጡን ብለን በጣም ብዙ ሰው ተቀምጧል። ቪዲዮም አለን፣ ቀርጸን ነበረ። ደብድበው መልሰውን ነው ያስገቡን እና የሚገርምሽ ነገር ደግሞ አሁን እኛ ያለንበት ካምፕ ታንክ ያልፋል፣ የጦርነት መሳሪያዎች ምናምን ያልፋሉ። ወታደሮች ናቸው በሙሉ የከበቡት ማለት ነው። እናንተ የተያዛችሁት ምድ ነው? እኛ ወደ ሌላ ድንበር ስንሻገር ነው የተያዝነው በህገወጥ ወዴት ወደ ሮማንያ? ፖላንድም አለ ሮማንያም አለ። ከጦርነቱ በፊት ማለት ነው። ትምህርታችሁን ጨርሳችሁ ነው ሳትጨርሱን ደኛ ነገር ትምህርታችንን ሳንጨርስ የትምህርት ፖስፊክ ካርድ የሚባል አለ የትምህርት የተሰጠን ቪዛ። ግማሹ ሲሰራ ተይዞ ካንስል ተደረገበት። አጋጣሚ ደግሞ ኢትዮጵያ በነበረው የጦርነት የመጡም ልጆች አሉ በዛ ሰዓት ማለት ነው። ትግራይ እና ኢትዮጵያ በነበረበት ኮንፍሊክት የመጡ ልጆች አሉ። ወንዶች ብቻ ናቸው ወይ? ሴቶች አሉ፣ አብረዋል። አንድ ሴት አለች። ስሜ አብርሃም ይባላለው። አብርሃም መቼ ነው ከኢትዮጵያ ዩክሬን የገባኸው? ዩክሬን ካቻምና ነው የገባሁት። ምንድን ነበር ምትማረው? በላንጉጅ ነበረ የምማረው። አንተም ድንበር ልታቋርጥ ስትል የተያዝከው? አሁን እሱም እንዳለች ስራ በስራ ምክንያት እንዲህ በምሰራበት ሰዓት ላይ ለተማሪዎች አይፈቀድምና በትምህርት መተን ሪከርድ እየተያዘብን በሶስተኛው ካንስል ያደረጉታል እዛ በዛ ሰዓት ያው፣ እዚህ ደግሞ መኖር ስለማይቻል ያለ ፖሊቲካ ቀጥታ ለመውጣት ነው የምሞክረው። ስንሞጣ ይይዙናል እና በዛ ነው እዚህ የገባን። የተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ተከታዩ መሰናዷችንም እዛው ዩክሬን ያቆየናል። በበርሊን የኢትዮጵያ ልዑክ ምክትል መሪ የሚመራ ቡድን ፖላንድና ዩክሬን ድንበር ላይ ተገኝቶ የዩክሬኑን ጦርነት እየሸሹ ድንበር ለሚያቋርጡ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የሌሎችም የአፍሪካ ዜጎችና ለማንም እርዳታ ለሚፈልግ ሰው ድጋፍ እየሰጠ መሆኑን በርሊን የሚገኙት በጀርመን በፖላንድ፣ በዩክሬን፣ በቼክ ሪፐብሊክና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሙሉ ሰለሞን ለአሜሪካ ድምጽ ገልጠዋል። አምባሳደሯን ያነጋገራቸው ሰለሞን አባተ ነው። ሙሉ ሰለሞን ብዙ ነህ እባላለሁ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በበርሊን ጀርመን ሲሆን የሚሸፍናቸው ሀገሮች ጀርመን፣ ፖላንድ፣ ቼክ ሪፐብሊክ፣ ስሎቫክ ሪፐብሊክና ዩክሬን ናቸው ሆነ ሌሎች ከተዘጉ በኋላ ስዊድን፣ ዴንማርክ ኖርዌይ እና ፊንላንድን እጨምራለሁኝ። እንግዲህ እርስዎ በዩክሬንም አምባሳደር እንደመሆኖ አሁን ያለው ሁኔታ ለመሆኑ ምን ያህል የከፋ ነው ክብርት አምባሳደር? እንግዲህ ጦርነቱ ድንገት ስለሆነ የጀመረው ሰው በፊትም ብዙ ሰው ተዘናግቷል። ቀደም ብለንም እኛ ተማሪዎችን በተለያየ መልኩ አንድ ሁለት ሰው ብቻ ፈልገን እያገኘን እባካችሁ አስተማሪዎቻችሁን ያስፈቅዱና ኦንላይን ተማሩ ብትሄዱ ይሻላል፣ ክፉ ለገ- መዘጋጀት ይሻላል፣ እርግጠኛ መሆን ስለማይቻል እያልን የነገርናቸውን ቢሆኑ አልወጡም። ከመቼ ጀምሮ ነበር ይሄንን ማሳሰቢያ የምትሰጧቸው? ከወር በፊት ጀምሮ እንደዚሁ ኦን ኤንድ ኦፍ አልፎ አልፎ ስጋት ሲሰማቸው አስተማሪዎቹን አስፈቅዱና ኦንላይን ትምህርቱን እንዲሰጧቸው አድርጎ ካልሆነ ከአስራ አምስት ቀን በፊትም እንደዚሁ ካልሆነ በቃ ስታችሁ ሄዱና ኦንላይን አመልክቱ እያልኳቸው ነበር። አንዳንዶቹም ልጆችን ማግኘት ባልችልም ላገኘኋቸው እየነገር ተነጋገሩ፣ ተደዋውሉ እያል። ተማሪዎች ግን አሁን እንደነገሩኝ መምህራኖቹን ሲጠይቁ አይቻልም፣ እንዲያውም ዲስኳሊፋይ እናደርጋችኋለን፣ ዲግሪያችሁን አታገኙም፣ አስረሳችሁን አታገኙም ስለሚሏቸው አንዳቸውም አልወጡም፣ አንዳቸውም ጥሩ ከተጀመረ በኋላ ነው ሁሉም መውጣት የጀመሩት። እና አርባ ሰባት ያህል ተማሪዎች አሉ። ጥሩነቱ በቴሌግራም ኮኔክትር ናቸው። ቻት ግሩፕ ነበራቸው እና በሱ የተነሳ ሊወጡ የቻሉት አብዛኞቹ ወጥተዋል። ያልገቡም ገና የገቡ አሉ። አሁን ወደ ፖላንድ እና መንገድ ላይ ያሉ አሉ ግን በጥሩ ሁኔታ ነው ያሉት ሁሉም መንገድ ላይ። ያው እንግዲህ ሁሉም ሰው ተጓዥ በሚሆንበት ጊዜ መንገድ ላይ ነዳጅ በመኪና እንኳን የሚጓዙት በኢንዚን ማደያ ገብተው ውሃ፣ ለስላሳ፣ ሚሪንዳ ምናምን ትንሽ ኦቾሎኒ ምናምን ያገኛሉ። እሷን እየቆጠቡ እዚህ ቦርደር ድረስ ደርሰዋል። ቦርደር ላይም በጣም መጨናነቅ አለ። መቶ ሺህ ሁለት መቶ ሺህ የሚሆን ሰው አብዛኛው የዩክሬን ሕዝብም እንዳለ ነው ያለው። አሁን ሰልፉን የበለጠ ያጨናነቀው ከዩክሬን ወገን ከስልሳ አምስት አመት በላይ የሆነና ሴቶችና ሕጻናት ብቻ እንዲያልፉ ስለሚደረግ ያን ስክሪን አውት ለማድረግ ያለው ሰልፍ አይሰጥምም የእኛዎቹም ሁሉም አት ሰው እንዳለ ነው ያለው። ከፖላንድ ወገንም አሁን የእኛዎቹ ድንገት ደንግጠው ዝም ብለው የወጡ ነበሩ ፓስፖርት መታወቂያ ምንም ሳይዙ አሁን እሱ ሌላ ቻሌንጅ ነበረኝ ለሱ። እሱንም እንደገና መንግስትን አነጋግረን የፖላንድ መንግስትን እባካችሁ አስገቡልን፣ ማንኛውንም አስገቡ፣ ወደ መጠለያው ጣቢያ እየወሰዷቸው ከዛ እኛ በሁለት ሶስት ቀን የምንፈልገውን ዘዴ ፈጥረን እነሱን መታወቂያ የምንሰጥበት መንገድ እናዘጋጃለን ብለናቸው ሁሉም እንዲገባ ተደርጓል። የገቡት የገቡት ችግሮች ሲገጥሙ ወዲያው እየፈታን ነው፣ ይሄድ ነው። አሁን ሌሎች ጠረፍ ላይ ያሉት ደግሞ አሉ፣ ወደ ራሽያ ይሄዷሉ፣ ሀንጋሪ ይሄዷሉ። እነሱ እነሱን ደግሞ ከሌላው አካል ጋር እየተነጋገርኩ ነው። እንደዚሁ እያደረግን ብቻ ኢንዲቪጁዌሊ እያንዳንዱ ሰው ችግር የተለያየ ስለ ሆነ የተለያየውን ችግር ሀያ አራት ሰዓት እኛ ቁጭ ብለን ነው የምንፈታው። አሁን የእኔ ምክትል ሚስዮን መሪ አምባሳደር ተፈሪ እና ከሌላ ሰው ጋር እንዲሁም ከኢትዮ ፖሊሽ ማህበር ጋር በመሆን እዛው ፖላንድ ካሉ ከዋርሶ ካሉ ሰዎች ጋር ተመራርጠን እነሱም ይዘን እዛው ቦርደር ላይ ነው ያለው እሱ አሁን እዛው ቦርደር ላይ ሆኖም ሰዎቹን የማግኘት ችግር አለ። የፖላንድ ቦርደር ላይ የሆነ መረጃ ስለሚሰጧቸው ይደበቃሉ። ተደብቀው ይገባሉ። እሱሱም አለ የፖላንድ ድንበር ላይ ነው ያለው። አብዛኛው ሰው ያለው ፖላንድ ድንበር ላይ ነው። አሁን ሌሎቹ ጋር ራሻ፣ ሀንጋሪ እና ሌሎች ጋር በጣም አንድ ሰው ሁለት ሰው ነው የገጠመን እንጂ አብዛኛው ሰው እዛ ነው ያለው። የገቡም አሉ። እኛንም ኮንታክት አድርገውን ይገቡዋሉ። አንዳንዶቹ ፋሲሊቴት አድርገን ከገቡ በኋላ ይደበቃሉ። አሲፍ ኤምባሲ ወጥቶ አንድ ነገር የሚያደርጋቸው ይመስል ያለድመ መረጃ እየሰጡ የሚያሳስቷቸዋሉ። አሁን ይሄንንም ዜና የሚሰሙ ሰ ሰዎች ይህንን ኢንተርቪው በትክክል ቢረዱ ኢምባሲው እነሱን ለማገልገል ነው እዛ ያለ ነው ሰው ልከን እዛ ያለ ነው እነሱን ለመርዳት ነው። በየደቂቃው የሚገጡትን ችግሮች እየፈታንላቸው ነው ያሉት። ያለ ፓስፖርት ሁሉ እንዲገቡ አድርገናል። ከዛም ሌላ ማረፊያ መንግስት የሆላንድ መንግስት ያዘጋጀው አለ። እሱንም ካልፈለጉ በእኛ በኩል ከኢትዮ ፖሊስ ማህበር ጋርና ከሌሎች ጋር ዋርሶም ያዘጋጀ ነው አለ እዚህም ፍራንክፈርትም፣ የተለያየ ቦታም በጀርመንም ከመጡ የሚረዱን ሰዎች አሉ ዲያስፖራውን አስተባብረን እያንዳንዱ ሰው አንድ ፋሚሊ ይወስዳሉ የሚላል አንድ ሰው አንድ ሰው አንድ ሰው አንድ ሰው ለአንድ ወር ለሁለት ወር እኔ እራሴ ወደሚሄድበት እስከሚሄድ ትምህርት እስከሚጀምር እረዳለሁ ያሉ አሉ። በጣም በፈቃደኝነት ለማገልገል ፈቃደኛ የሆኑ ኢትዮጵያን በጣም ብዙ ስላሉ አልተቸገርንም፣ ለማሳረፍም ለመሄድም። እኛ ግን ሳይቸገሩ ሳይጎዱ ትምህርት መቀጠል የፈለጉም መዋርሶ የሚቀጥሉ ካሉ ጀርመን፣ መቀጠል ይቸገራሉ፣ ቋንቋ ስለሚጠይቅ። ይህን ይህን ሁሉ ችግሮቹን እያስረዳን ወደሚመቻቸው መብታቸውን ለመርገጥ ማንም ራይት የለውም። እነሱ የሚፈልጉትን በመብታቸው የሚፈቅደውን እንዲጠቀሙ እንዳይጎዱ ለማገዝ እና ጋይድ ለማድረግ ነው እኛ ያለ ነው። ግን ያለውልነ ወሬ እያዋሰሯቸው እንዲሸሹ የሚያደርጉ ሰዎች ስላሉ ተሳስተው ሰድና አብረው የሚሸሹት እንዳይሸሹ አርዜርቱ እነሱን ሰርቭ ለማድረግ ብቻ ነው እዚያ ያለ ነው። ይሄንን እንዲያውቁ እንፈልጋለን። ይህንን ፖለቲሳይዝ አድርገው አውቀው ወደ ሀገር ቤት የሚመለሱትን እንዳይመለሱ ለማድረግ ትምህርት የሚቀጥሉትን እንዳይማሩ ለማድረግ ችግር እና ወድቀው እንዲያማርሩ ለማድረግ የሚፈልጉ ይሄንንም በፖለቲካ ሊጠቀሙ የሚፈልጉ አካላት በዚህ በዩማኒቴሪያን ችግር ላይ እንኳን ይሄን ስተው ቢታረሙ ጥሩ ነው ላለው ሌሎች ተማሪዎቻችንም ሳይሳሳቱ ሳይደናበሩ እኛ በእነሱ ኢንስታግራም ላይ ፖስት የምናደርገውን በስልካቸው የምንነግራቸውን አምስት ስድስት ሰባ ስምንት ሰው ስልክ አስቀምጠንላቸዋል። በዛ ኢሚዲየትሊ የሚቸግራቸው ነገር እየደወሉ ሶርታውት እያደረግን ነው ችግሩን እየፈታን ስለሆነ እየተመካከርን ብንረዳዳ ወሳኝ ጊዜ ላይ ስለሆነ ያለ ነው መረዳዳት ግድ ይለናል። እኛ አልሬዲ በሁሉም በኩል ተዘጋጅተናል። እነሱ ለመርዳት በዚህ መልኩ እንዲጠቀሙ አደራ እንላለን። ክብርት አምባሳደር፣ አሁን የት ነው እርስዎ ያሉት? እኔ ያለሁት በርሊን ነው አምባሳደር ባርደር ተፈሪ ፖላንድ ቦርደር ላይ ነው ያለው። አሁን ማምሻውን ከአፍሪካ ህብረት ጽህፈት ቤት የወጣ መግለጫ ነበረ። ሁለቱ ሊቃነ መንበር፣ የወቅቱ የአፍሪካ ህብረት ሊቀመንበር ማኪሳል እና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ ማሜት ያወጡት መግለጫ ነበረ። የዘረኝነት ስጋት እንዳላቸው በተለይ ዩክሬን ድንበር ላይ መተላለፊያ አጥተው ከሌሎች ጋር እኩል ያልሆነ መስተንግዶ ወይም አቀባበል ነው የሚደረግላቸው የሚሉ ዘገባዎች እየወጡ ነውና ይሄ በእጅጉ አስደንግጦናል፣ አሳስቦናል፣ ዓለም አቀፍ ህግን የሚጻረር ነው ብለዋል። እነዚህ ከፍተኛ ባለስልጣናት። ሌሎችም እኛ የሚያነጋገር ናቸው እዛው ያሉ ስደተኞች ይህንኑ የሚያንጸባርቅ መልእክት ነው ያስተላለፉትና እርስዎ ስለዚህ ጉዳይ መረጃ አለዎት? ምንስ ለማድረግ እንዴት ለመጋፈጥ እየሰራችሁ ነው? እንዲህ አይነቱን ሁኔታ እንግዲህ፣ ይህንን አንድ ከሁለት የአፍሪካ አምባሳደሮች እኛ ግሩፕ ላይ ለጥፎ ስላየሁኝ እኛ ጋር ያናገርኳቸው፣ ጠረፍ ላይ የዚህ አይነት ነገር አልተደረገም። ሁሉም ሰው ተጋፍቶ መሄድ ስለሚፈልግ ሁሉም ፖላንድም ባልተዘጋጀበት፣ ዩክሬንም እዛ ቦርደር ላይ ባልተዘጋጀበት በጣም ከፍተኛ የሰው ብዛት ስለመጣ እኔ ራሴ ያናገርኳቸው ሰዎች እኛን ያስቀድሙንም እንዲ እንዲ ነው ብሎ ኮምፕሌንስ ሲያደረጉ፣ ሌላ አጠገቡ ያለው ሰው ደግሞ አይደለም ያሳለፉት ሴት ልጆችን ህጻናት የያዙትን ነው ያሳለፉት ሽማግሌዎችን ያሳለፉት ብሎ መልስ ሰጠኝ ማለት ነው። ምናልባት ሁሉም ሰው ለመግባት ከመጓጓት አንጻር ሌላ ሰው ሲያስቀድም የተቀደመው ሰው ደግሞ ሌላ ከለር ከሆነ እኔ ተተውኩ ብሎ ሊያስብ ይችላል። ሁሉም ኢሞሽናል ነው፣ ሁሉም መግባት ይፈልጋል። እና ይሄ ነገር እንዴት ሆነ ብዬ አንዳንድ ፖስት ያደርጉ አምባሳደሮችን ሳናግር መጀመሪያ አካባቢ አንድ ሁለት መረጃ ደርሶን ነበረ። እንደዚህ እኛን እኛን ዲስክሪሚኔት አድርገውናል ወይም ለይተውናል የሚል፣ አሁን ግን ያ የለም ብለውኛል አምባሳደሮቹ። በእኛ በኩል ግን የጠየኳቸው አሁን የነገር የነገርኩን ብቻ ነው የነገሩኝ። የቀደሙት ህጻናት የያዙና ሽማግሌዎች ናቸው ነው ያሉኝ። ግን የሚጠብቅ ሰው ሌሎችን ሲያንጋጋና ሲያሳልፍ እኔ አገልለኝ ብሎ ሊሰማው ይችላል። ሁሉም ኢሞሽናል ነው። ምንም በጣም የሚያስደነግጥ አይነት ነው ያለው ሁኔታ። በቪዲዮን ብልክልህ አሁን የላኩትም ያለው ግር ብሎ ያለው ሰው ያሰራል። የነሱ ልጆቹ ፎቶ ይልኩልናል። በጣም እንትን ያለ ነው፣ የተፋፈገ ነው፣ የሚያስጨንቅ ነው። ሁሉም ግፊያና መሄድ ነው የሚፈልገው። ሲበዛባቸው ነው ሰዎች ጨርሶ በርሞ ይዘጉታል። ከዛ ሲረጋጋ ደግሞ እንደገና ሶርታት እያደረጉ ያወጣሉ። ያ ጫና ስላለ ሁሉም ራስ ራሱን ብቻ ስለሚያይ ይመስለኛል ብዬ ገምታለሁ። ክብርት አምባሳደር በጣም አመሰግናለሁኝ። ቪዲዮ በእጆ ስዕሎች፣ እንደዚህ ማስረጃዎች ካሉ ቢልኩልኝ፣ የኢሜል አድራሻዬን አሳውቁታለሁኝ። እሺ በዋትሳፕ እልካለሁኝ፣ በኢሜሉ እልካለሁኝ። የደረሱንም እና ይሄ ነው እኛ ድራ ምንለው ለኢትዮጵያ እና ትውልድ ኢትዮጵያ የሆኑት በሙሉ ተማሪዎችም፣ ሌሎች ቢሆኑ የትኛውም ኮርነር ላይ ችግር ሲገጥማቸው ፖስት ማረግ ነው። ዌብሳይታችን ላይ ባለው ኢንስታግራሙ ላይ ሚን ቴሌግራሙ ላይ ባለው ስልኮች በኢሜይልም ኮሚኒኬት ያርጉን። እኛ ሁልጊዜም እነሱን ለመርዳት ነው። ሳይደናበሩ ያላቸውን ችግር ሲነግሩ ካሉበት ቦታ የሚረዱበትን መንገድ ስለምናመቻች ከገቡ በኋላ መደበቅ ሳይሆን ማረፊያ ጋር ሆነው ቢፈልጉ ሀገራቸው መግባትና ትምህርት ቤት ሲከፈት መመለስ ቢፈልጉ ደግሞ እዚሁ ቆይተው ምዝገባ ትምህርት ቤት አሁን ከዩክሬን ወደ ፖላንድ መማር የሚፈልጉ ትምህርታቸውን በተመሳሳይ ዩኒቨርሲቲ ተመዝግበው መቀጠል ይችላሉ። ስኑ ስኑሉ ሊጋል በሆነ መንገድ ቢቀጥሉ ጀርመን፣ ያው ትምህርቱን ለመቀጠል የማይችሉት ቋንቋ ሁለተኛ ደረጃውን ስለሚጠይቅ ኢሚዲየትሊ ለመረዳት ይቸገሩ ይሆናል። ሌሎችንም ነገር እኛን እያማከሩ ጋይድ ብናረጋቸው እና ብንረዳቸው ደስ ይለናል። ቤተሰብ እንዳይጨነቅ የት እንዳሉ መተው ከገቡ በኋላ ፖላንድ ከሚደበቁ ለቤተሰቦቻቸው ደህና መሆናቸው እንድንነግር ከእኛ ጋር ኮሚኒኬት እንዲያደርጉ በዚህ አጋጣሚ ማስተላለፍ ፈልጋለሁ መልዕክት። እሺ፣ ሌላው ክብርት አምባሳደር ማንሳት የምፈልገው የዩክሬን ጽህፈት ቤቶ ክፍት ነው። የዩክሬን ጽህፈት ቤት እኛ የለንም። ከዚ ነው ሀንድ ለምናደርገው ከገቨርንመንቱ ጋር እንነጋግራለን ከመንግስት ጋራ። ሁሉም ስታንድ ባይ ሆነን ነው ያለ ነው እየተነጋገርን ያለውን ችግሮች እንዲገጥሙና እንዲያርጉልን እያልን ነው ያለ ነው ሰሞኑን በተለያዩ ከተሞች ውስጥ ያሉ ኢትዮጵያውያን ትውልደ ኢትዮጵያ እያነጋገር ነበር። የሌሎችም ሀገር ዜጎች ለነገሩ እዚያም አካባቢ ቢሆን መላወሻ እያጡ መውጫ እያጡ ስጋት ውስጥ ያሉ ብዙዎች አሉ። ከወጡት ውጭ እዛው በጦርነቱ ውስጥ ተይዘው ያሉትን ለመድረስ የምታደርጉት ጥረት አለ? እርሶ መቼም በቀጥታ ይመለከቱታል። ያገኟቸው መረጃ ብቻ ሰጥተውናል እንጂ ልናገኛቸው አልቻልንም። ግን ንትንን የዩክሬን ገቨርመንት አሁን ያወጣው እንትን አለ። በተቻለ መጠን በከተማ ኬቭም ያላችሁ የትም አትንቀሳቀሱ ባላችሁበት ብትቆዩ ይሻላል። ምክንያቱም እንዳትጎዱ እንትኑ ከጀመረ በኋላ አሁን እነሱ ከደህና ቤታቸው ከመኖሪያ አካባቢ ወጥተው ሲንቀሳቀሱ ያልሆነ ያልሆነ የጦር ቀጠና ወይም የጦር መሳሪያ ያለበት ወይም ሚሊተሪ ካምፕ አካባቢ ሊሄዱ ይችላሉ በስተት እና ሊጎዱ የሚችሉበት ሁኔታ ስለሚኖር በየቤታችሁ ቆዩ ስላለ እኛም ይሄን አድቫይስ የምናደርገው ለጊዜው ነገሮች መንቀሳቀስ የሚቻልበት መንገድ ሁሉም ሰው አንድ ላይ መኪናም የሚነዳው የተተራመሰ በሚወጣበት መንገድም ሳያውቁ አሁን በቀደም እንደነገሩ አንዳንዶቹ ሌላ አቋራጭ መንገድ እንፈልጋለን እንጃ መቦይድ እናደርጋለን ብሎ ያለሆነ ቦታ ሊሄዱ ሲሉ ተመልሰው ወደ መድህና መንገድ እንደመጡ ምክንያቱም ባለማወቅ የሚካሄድበት አካባቢ ሮንግ ስለሚሆን ማለት ነው እውነት ነው አሁን እኛ የምናነጋግራቸው በምስራቅ በኩል ሀርኪቭ ያሉ በደቡብ በኩል ኦዴሳ ያሉ ልቪቭ ያሉ ኬቭ ያሉ ብዙ ኢትዮጵያውያን ናቸው። እንደዚህ አይነት ችግር ውስጥ ያሉ ኢትዮጵያውያን ቪቭ ያሉት እንኳን ወደዚህ ለመምጣት ብዙዎቹ መጥተዋል። ምናልባት ኬቭ ያልወጡ አንድ ሶስት ልጆች አሉ። እነሱም ነው አሁን እኛም እንዲሁ በምትሰሙን በንጉድ ንገሯቸው፣ በምታገኙት አጋጣሚ ያስተላልፉ፣ ኤኒሚንስ ካላችሁ እያልናቸው ነው። ተማሪዎቹ ስለሚያውቋቸው ሌሎችም ድንበሮች አሉ። በሮማንያ በኩል ለመውጣት፣ በሃንጋሪ በኩል ለመውጣት አሁን እኛ ጋር በሮማንያ በሃንጋሪና በሞስ ሞስኮ በአሚን በዩስኤስአር በኩል ይወ በሩሲያ በኩል አንድ ሰው በእንትን ድንበር ላይ አሁን ኦልሬዲ እያነጋገርን ነው። በዛ በኩል የሚሆነውን አንድ ሀንገሪ ላይ ያለ ኢን ጉድ ኮንዲሽን ያለው ምንም ችግር የለውም። እርዳታ አይፈልግም። አንድ ሌላ እንደዚሁ ወደ ሩማኒያ ሄደ ያሉንን እሱም አክሴስ ማድረግ አልቻልኩም ገና የሚያውቁትን ልጆች ስልኩን ስጡን ብያለው። ምናልባትም በዛ እኩል የሄዱት በራሳቸው መኪና ሀገሩን የሚያውቁና ወደ ቤትም ያላቸው አንዱም ሌላ ቦታ ቤት ያለው ነው። እነሱ እነሱ ብዙ ላይ ይቸገሩ ይችላሉ። አሁን የሞስኮ መንገድ ላይ ያለውና ሀንገሪ ያለውን ደግሞ ሀንድን ማድረግ አለብኝ። እየተነጋገርን ነው እስከ ጠዋት ድረስ እንሰታለን። ይሄ መቼም ኢትዮጵያ የአፍሪካ መናገሻ ነች። ክብርት ሚኒስትር ይሄንን ኃላፊነት የሚወጡት የውዴታ ግዴታም ሊሆን ይችላል። ለኢትዮጵያውያን ብቻ ነው ወይስ ማንም አፍሪካዊ ዜጋ እናንተ ጋር መጥቶ ጥያቄ ማቅረብ ይችላል? ከለላ ማግኘት ይችላል? አገልግሎት ማግኘት ይችላል? በህጉ የእኛ ኮንስቲቱንሲ ለኢትዮጵያ ነው። ግን እኛ አሁን ይሄ ክራይስስ ስላለ አማኒቴሪያን ሁማኒቴሪያን እንትን ኢትዮጵያውያንም ኔ አፍሪካዊ ሲቸገር እኛ አሁን ለኢትዮጵያን ቤት እንሰጣለን ያሉ የተመዘገቡ ብዙ ስለሆኑ የእኛ ለምሳሌ አርባ ሰባት ከሆኑ እኛ መቶ ሀምሳ ሰዎች ሊረዱ ከቻሉ አንዳንድ አፍሪካዊም ማንም ለመውሰድ ሁሉም ሰው ፈቃደኛ ነው፣ ለመረዳዳት ማንኛውም ማን ቢንግ ኢቨን አፍሪካዊ ብቻ ባይሆን ሌላም ዜጋ ከተቸገረ በእኛ ቀም የሚረዳ የእኛ ልጆች የሚረዷቸውን ቤታቸው አሳርፈው ሁለት ወር ሶስት ወር አንድ ሰው ወስዳለሁ አንድ ሶስት ሰው ከፋሚሊ ከሆነ እንዳይለያይ ሶስት ወስዳለሁ የሚሉ ሰዎች አሉ። ሌላም እንደ ማህበር ደግሞ ከፍራንክፈርት ኤኒ የሚበደሉ ካሉ ለእኛ አገናኙን ያሉ ስላሉ እኛ የኢትዮጵያውያንም አፍሪካ ኤኒ አፍሪካ ኢንክሉዲንግ አወርሰልቭስ ያው ሁላችንም አፍሪካዊ ነን። እኛን ማለት አፍሪካውያንንም ሌሎችን አፍሪካን የሆኑትንም ቢቸገሩ ቦታ ባለበት ሁኔታ ለመርዳትና ለመተጋገል ዝግጁ ነን። እኛ ክብርት አምባሳደር ሙሉ ሰሎሞን እጅግ በጣም አድርጌ አመሰግናለሁኝ። ለዚህ ማብራሪያው ከመሸደ ውዬ ነው በድካም ላይ ይሄንን መግለጫ የሰጡኝ። ሰሞኑንም እንደዚሁ እየተከታተልን ለኢትዮጵያን በዓለም ዙሪያም ላለው ሁሉ፣ እንዲሁም በችግሩ ውስጥ ላሉትም የቅርብ መረጃ እንዲደርሳቸው ለማድረግ በጥረታችን እንቀጥላለን። በጣም አመሰግናለሁ። ነው በመገኘቱ ይህንን ስላደረጋችሁ አመሰግናለሁ። እኔ ቢሮ ያለሁት እኛ ሌሊቱ ሙሉ ስልክ ስንጠብቅ ነው የምናድረው። አልመሸም፣ ለእኛ ገና እየነጋ ነው እና እናንተም ፊልፍሪ ኤኒታይም ኮንታክት አድርጉን በስታችሁ አበረታቱልን። ዜጎቻችንንም ሁሉም ችግር ላይ ያሉ የዓለም ህዝቦች ሁሉ እንዳይጨነቁ መልካም ነገር ይሆናል። ያርፋሉ፣ ከዚህ ችግር አልፎ አረፍ የሚሉበት ቦታ፣ ውሃ የሚቀምሱበት፣ ምግብ የሚቀምሱበት ቦታ ያገኛሉ። ችግሩም ያልፋል። በርቱ እንላለን ኢትዮጵያውያንን፣ አፍሪካውያንን በሙሉ። እናንተንም በጣም ነው የማመሰግነው ይህን ኢኒሽቲቭ ወስዳችሁ ተጣራችሁ ሰለሞን ሰለሞንና አምባሳደር ሙሉ ሰለሞን ለነበራቸው ቆይታ እናመሰግናለን። ከዩክሬን ወጣ ስንል ደግሞ የኮቪድ-19 ወረርሽኝን ለማጥፋት የሚደረገው እንቅስቃሴ በአፍሪካም ሆነ በዓለም ዙሪያ ተስፋፍቷል። ሙዚቀኞችን ጨምሮ የአሜሪካ ድምፅ በሩዋንዳ አንድ ሙዚቀኛ እያደረገ ያለውን እንቅስቃሴ ተከታትሏል። ቀጥሎ ይቀርባል። የኮሮና ቫይረስ ስርጭትን ለመግታት ሩዋንዳዊ ሙዚቀኛ ማኑ ራግቦ አያም ስቴይንግ ሆም ወይም እቤት እቀመጣለሁ በሚል ርዕስ በሰራው ሙዚቃ ሰዎች እጃቸውን በመታጠብና ከቤት ባለመውጣት የቫይረሱን ስርጭት እንዴት መከላከል እንደሚችሉ ያስተምራል። ሙዚቃውን የሠራሁት ማለት ነው የወረርሽኙ ስርጭት እንዴት እየተባባሰ እንደመጣ ነው በማስተዋሌ ነው። ድንበሮችን እያቋረጠ በተስፋፋ ቁጥር ወደ ሥራ መሄድ አቆምን፣ በሕዝብ ፊት ሙዚቃ እንጫውትም። ስለዚህ ነገሮች በጣም አሳሳቢ እንደሆኑ ተሰማኝ። እንደ አንድ የጥበብ ባለሙያ ቁጭ ብዬ ማየት የለብኝም ብያሰብ። ስለዚህ እቤት እቀመጣለሁ በሚለው ሙዚቃ የድርሻዬን ለመወጣት ወሰንኩ። ማኑር አግቦ እንደሚለው በሙዚቃው የማይታየው ጠላት ብሎ በሚጠራው ወረርሽኝ ዙሪያ የሰዎችን ግንዛቤ ማስፋት ይፈልጋል። እነዚህ መመሪያዎች ቶሎ ቶሎ እጅ ስለመታጠብ ያስረዳሉ። እጃችሁን በሳሙና በደንብ ታጠቡ። ሌላው ቁልፍ መልእክት ደግሞ ስለ አፍንጫና ጭንብል ማድረግ ነው። የፊት መሸፈኛ ጭንብል በሽታውን የሚከላከልልን ጥሩ መላ ነው። በመጨረሻም የሚችሉ ሰዎች እንደ ሐኪሞች ጋሉ አስፈላጊ ሠራተኞች በስተቀር ያለ ግዴታ ከቤት ባይወጡ ጥሩ ነው። እኔ ቤትም ውለው ሥራ መሥራት ስላልቻልኩ ነው። የሆነ ነገር ለመግዛት ወደ ሱቅ ከወጣው የፊት መሸፈኛ ጭንብል ያደርጋለሁ። ካስፈለገ ደግሞ እቤትም አድርጋለሁ። ምክንያቱም ጭንብሉን ማድረግ ራሳችንንም የምንወዳቸውንም ሰዎች ለመጠበቅ ይረዳናል። ባለሥልጣናት ለተቸገሩ ሰዎች ምግብ እንደሚያከፋፍሉ ነግረውናል። ሰዎችም ጋር መድረስ ጀምረዋል። ሰዎች ምግብ እንዲደርሳቸው ሥራዎች እየተሠሩ ነው። ሰዎች ከቤት መውጣት የሌለባቸው ቫይረሱ በማህበረሰቡ ውስጥ እንዳይስፋፋ ነው። ስለዚህ ከቤት አለመውጣት ከበሽታው በቀላሉ እንድንርቅ ይረዳናል። ከቤት ውስጥ ያለመውጣት ክልከላው በርካቶችን ለአይምሮና ለአካል ጤና ችግር አጋልጧል። ሰዎች በለመዱት መንገድ ከሰዎች ጋር እንዳይገናኙ አድርጓል። አንዳንዶች ስራቸውንና የገቢ ምንጮቻቸውን በማጣታቸው እንደ ጤናማ ምግብ የመሳሰሉ ለመኖር አስፈላጊ የሆኑ ነገሮችን ለማግኘት ተቸግረዋል። የጤና ባለሙያዎች እንደሚሉት ርቀትን መጠበቅ ከበሽታው ይከላከላል። ማኑም ሙዚቃው ይህንን መልእክት በስፋት ለሕዝብ ያዳርሳል ብሎ ተስፋ ያደርጋል። አድማጮች ለምሽቱ የያዝናቸው መሰናዶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ላይ ከአሜሪካ ድምጽ ራዲዮ ይተላለፋል። በፕሮግራማችን ላይ ያላችሁን አስተያየት በማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ነገ በሌሎች በተመሳሳይ ፕሮግራሞች እንጠብቃችኋለን። ለዛ Party, a nice feeling.